ባለፈው ቅዳሜ በደረሰው በዚህ የቅሊንጦ ማረሚያ ቤት እሳት አደጋ በስር ላይ የነበሩ 23 ሰዎች መሞታቸውን ደግሞ የገለጸው የኢትዮጵያ መንግስት ወይም ሟቾቹ ማንነት ደረጃ በደረጃ ለቤተሰቦች ይገለጻል ሲሉ የመንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ አቶ መሐመድ ሴት ተናግረዋል። ከሟቾቹ መካከል በስር ላይ የነበሩ የተቃዋሚ መሪዎች ይኖሩበት እንደሆን ግን ተጠይቀው አቶ መሐመድ አላብራሩም። ቃል አቀባዩን ያነጋገረው እስክንድር ፍሬው ነው። ተከታዩን አጠናቅረዋል። የተቃዋሚ መሪዎችና አባላት እንደዚሁም ሌሎች ታዋቂ ሰዎች በሚገኙበት የቂሊንጦ ማረሚያ ቤት ነው ቃጠሎ የተነሳው። የጉዳቱ መጠንም አሳሳቢ ሆኖ የቀጠለው መንግስት የጉዳቱን መጠን ዛሬ ይፋ አድርጓል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና ሕዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ በስልክ እንደገለጹልኝ ቅዳሜ ጠዋት በተነሳው የእሳት ቃጠሎ የ23 ታሳሪዎች ህይወት አልፏል። በዚህ የማረሚያ ቤት የእሳት አደጋ ቃጠሎ አጠቃላይ ሀያ ሶስት ታራሚዎች ህይወታቸው ያለፈበት ሁኔታ ነው ያለው። ከዚህ ጋር በተገናኘ ቃጠሎ ለመቆጣጠር የእሳት አደጋ መከላከል ፖሊስ፣ የአካባቢው ህብረተሰብ በአጠቃላይ ሰፊ ርብርብ ነው የተካሄደው እና እነዚህ ርብርቦች ተካሄደው ነው በቁጥጥር ስር የዋለው። የቆሰሉ ሰዎች ስንት ናቸው? አቶ መሐመድ እንግዲህ ቁጥሩን በተመለከተ በጣም የተለያዩ መረጃዎች ናቸው እየተሰራጩ ያሉት እና በተለያዩ ማህበራዊ ድረገጾችም በሌሎች መገናኛዎችም ማለት ነው። ቁጥሩ ከዚህም በላይ ያሻቅባል የሚል ስጋት አለ ወይም የቆሰሉ ሰዎች ስንት ናቸው? ወደ ዘጠኝ ታራሚዎችና ፖሊሶችን ጨምሮ የሕክምና እርዳታ ተደርጎላቸዋል። በውስጡ ያሉ ታራሚዎችም ወደ ሌሎች የፌዴራል ማረሚያ ቤቶችም እንዲዘዋወሩ የተደረገበት ሁኔታ ነው ያለው። በቀጣይም ይሄ ማረሚያ ቤት አስፈላጊ ጥገና ተደርጎለት ወደ ማረሚያ ቤቱ የሚመለሱበት ሁኔታ ነው ያለው። በዚህ ረገድ ያው የታራሚ ቤተሰብም ያው በትዕግስት እንዲጠብቅ እናሳስብበት ሁኔታ ነው ያለው ማለት ነው። በዚህ ጋር በተ ያገናኘ እዚህ ላይ ሙሉ በሙሉ ነው የተዛወሩት ታራሚዎቹ ሊንጦ የነበሩት ታራሚዎች በሙሉ ወደ ሌሎች ማረሚያ ቤቶች ተዛውረዋል ማለት ነው። ወደ የትኞቹ ውስጥ ነው የተዛወሩት? ወደ ፌዴራል ማረሚያ ቤቶች ነው የተዘዋወሩት። በቀጣይ አጠቃላይ ቃጠሎውን በተመለከተ ምርመራ ይደረጋል። የማጣራት ስራዎችም በቀጣይ በጥልቅ የሚከናወኑበት ሁኔታ ነው ያለው። ሂደቱን በቀጣይ እያየን እኛም የምናስተላልፍበት ሁኔታ ይኖራል። እንግዲህ ሀያ ሶስት ሰዎች ህይወታቸው አልፏል ብለውኛል። በዚህ ቃጠሎ ሙሉ በሙሉ ሀያ ሶስቱም ሰዎች በቃጠሎ ምክንያት ነው ህይወታቸው ያለፈው። ከነዚህ ውስጥ ምን ያህሉ ናቸው ታራሚዎች? ከሀያ ሶስቱ ይሄንን ጥያቄ የማነሳው እንግዲህ የተለያዩ ተቃዋሚ ፓርቲዎች በተለያየ መንገድ ስጋቶቻቸውን እየገለጡ ይገኛሉ። ተቃዋሚ ፓርቲዎች ሊያመልጡ እየሞከሩ ነው በሚል ሰበብ በዛ በዛ በሚገኙ አባሎቻችን፣ አመራሮቻችን ላይ ጉዳት እንዳይደርስ እንሰጋለን ይላሉ። ምንድን ነው የመሞታቸው ምክንያት? ከነዚህ ስንቶቹ ናቸው ታራሚዎች? የቃጠለው መንስኤ ያው እዛው በታራሚዎች በተነሳ አመፅ ግርግር ጋር በተገናኘ ነው። እንግዲህ ሀያ ሶስት ታራሚዎች ናቸው እኔ ጋር በደረሰኝ መረጃ ያመልጣሉ በሚል ምክንያት ተደርጎ ተቃዋሚ ፓርቲዎች ካነሱት ነጥብ ጋር በተገናኘ መንግስታችንም፣ የጸጥታ ሀይሉም ለዜጎቹ ኃላፊነት የሚሰማው ነው፣ በሕግ የበላይነት ጥላ ስር የሚንቀሳቀስ ነው። እንደዚህ አይነት ድርጊቶች በምንም መልኩ የሚታሰቡ አይደሉም፣ በዚህ መልኩ ሊያስቡ አይገባም የሚል ነው ያለኝና አጠቃላይ ግን ጉዳት የደረሰባቸው ቅድም ያልኩት ሀያ ሶስት ታራሚዎች ናቸው ህይወታቸው ያለፈው በዚህ በቃጠሎ። አቶ መሀመድ፣ ሰውም እንደሚያውቁት የቅሊንጦ ማረሚያ ቤት የተቃዋሚ ፓርቲ መሪዎች እና ሌሎችም ታዋቂ ሰዎች የታሰሩበት ማረሚያ ቤት ነው። ደረሰ በተባለው ቃጠሎ ምክንያት ከሞቱት ሰዎች መካከል እነዚህ የተቃዋሚ ፓርቲ መሪዎችና አመራሮች ይገኙበታል። በዚህ በቅዳሜ ዕለት በተከሰተው ቃጠሎው አጠቃላይ ሀያ ሶስት መሆናቸው ነው እስካሁን በደረሰኝ መረጃ። የሟቾቹ ማንነት ገና እኔ አሁን በዛ ደረጃ መረጃው አልደረሰኝም። አሁን በእጅ ያለው መረጃ አጠቃላይ ሀያ ሶስት ታራሚዎች መሆናቸው ነው የሚያሳየኝ። አንዳንዶቹ የቤተሰቦች የታፋሪዎቹ ቤተሰቦች መረጃ ማግኘት እንኳ ያልቻልንበት ሁኔታ ነበር መንግስት እኛን የማረጋጋትና የመርዳት የመደገፍ ኃላፊነት ነበረበት በዚህ ወቅት የሚል ቅሬታ እያሰሙ ይገኛሉ። አንዳንዶቹ እንዳሉትም ከቂሊንጦ ቃሊቲ፣ ከዚያም ከአዲስ አበባ ውጭ ዘዋይና ሌሎችን ማረሚያ ቤቶችና ሆስፒታሎች በመዘዋወር የቤተሰቦቻቸውን ደህንነት ለማወቅ ሲጥሩ እንደነበር ተናግረዋል። ተንገላታን መረጃ አልተሰጠንም፣ ቅሬታዎች እየቀረቡ ነው። ከዚህ አንጻር ምንድን ነው የእርስዎ ምላሽ አቶ ማመት? በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው። የእሳት አደጋ፣ የጸጥታ ኃይሉ፣ አካባቢ ህብረተሰብ፣ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባለው የህብረተሰብ ክፍሎች ላይ አንደኛ ቀጠሎ እንዳይስፋፋ የከፍ አደጋ እንዳይደርስ የሞትም የሆነ የቁስለት አደጋ እንዳይደርስና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረው እና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋልና የከፍ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው። ቀደም ሲል ወደ አነሳሁት ጥያቄ ልመልሰውትና በዚያ ማረሚያ ቤት ውስጥ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ የመላው ኢትዮጵያ አንድነት ድርጅት የቀድሞ ዋና አቃፊ አቶ ተስፋዬ ታሪኩ እና ሌሎችም የፖለቲካ መሪዎች ይገኛሉ በእነዚህ ቢያንስ ስማቸው በተለያዩ የመገናኛ ብዙሀን በሚጠቀሰው የፖለቲካ መሪዎች ላይ ጉዳት እንዳልደረሰባቸው ማረጋገጫ መስጠት ይቻላል ይህንን መረጃ እየሰጠሁ ባለበት በዚህ ጊዜ ውስጥ ጥቅል የደረሰኝ መረጃ አጠቃላይ ሀያ ሦስት ነው የሚል ነው ዘጠኝ ታራሚዎችና ፖሊሶች ላይ ደግሞ እነዚሁ ሕክምና እንዲያገኙ የተደረገበት ሁኔታ ነው ያለው። ጥቅል የሆነ መረጃ ነው አጠቃላይ የደረሰኝ። ይህ እንግዲህ የመጀመሪያው የማረቢያ ቤት ቃጠሎ አይደለም አቶ መሀመድ። ከዚህ ቀደም ብሎ በአምቦ፣ በደብረ ታቦር፣ በጎንደር ተመሳሳይ ቃጠሎች መድረሳቸው ተዘግቧል። በዚህ ላይ ምን ይላሉ? መንግስት የታራሚዎችን ደህንነት ከመጠበቅ አንጻር ኃላፊነቱን እየተወጣ አይደለም የሚሉት ትችቶችም እየተዘነዘሩ ነው። አሁን ክሊንጦ ላይ የደረሰው ያው በቀጣይ የማጣራትና የምርመራ ስራዎች እየተከናወኑ ያለበት መንስኤው ምንድን ነው? እንዴት ሊፈጠር ቻለ? የመሳሰሉ ጥልቅ የሆኑ ምርመራዎችን የሚያስፈልግ ነው የሚሆነው እና ከማጣራቱ ከምርመራው በኋላ መረጃ ብንለዋወጥ የተሻለ ነው የሚል ስላለኝ ነው የመጨረሻ ጥያቄ አደርገዋለሁ። አቶ መሀመድ የሟቾቹ ማንነት ለቤተሰቦቻቸው የሚገለጸውና መረጃው የሚሰጠው መቼ ነው? የቆሰሉትም ሆነ አሁን ሕይወታቸው እንዳለፈ የተገለጸው የሀያ ሶስቱ ታራሚዎች ማንነት ማለት ነው። አሁን ከስር ከስር አጠቃላይ መረጃዎችን እየሰጠን ያለ ነው። ከቅዳሜ ጀምሮ ዛሬ ሰኞ ነው። የምርመራና የማጣራት ስራዎች እየተከናወኑ ነው ያሉት። ከዚህ ውጤት በመነሳት ደግሞ በቀጣይ ተጨማሪ የሆኑ መረጃዎችን እየሰጠን መረጃ እየተለዋወጠን እንቀጥላለን ማለት ነው። ቃጠሎ እና የጉዳቱ መጠን ከተቃዋሚ ፓርቲ መሪዎችም የተለያዩ አስተያየቶች እየተሰጡበት ነው። ቃጠሎ መድረሱ የአደባባይ ሚስጥር መሆኑን ያስታወሱት የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙልጌታ አበበ መንግስት ሁኔታውን የያዘበትን መንገድ መረጃ ለመስጠት የወሰደበትንም ጊዜ ነቅፈዋል። በርከት ያለ ቁጥር ያላቸው አባሎቻቸውና የፓርቲያቸው አመራሮች በዚያ እንደሚገኙም አስታውሰዋል። ክሊንቶ ማረሚያ ቤት የሚያድ አባላት በአንድ መዝገብ ብቻ በእነ መቶ አለቃ ጌታቸው መዝገብ ላይ ብቻ አስራ ስድስት የመያድ አባላት አሉ። በተጨባጭም በስም ዝርዝር እንደዚሁ አሉ። አቶ ተስፋይ ታሪኩ የቀድሞ የመያድ ዋና ጸሐፊ ነበሩ። አቶ አለቃ ጌታቸው መኮንን የምዕራብ ጎጃም ዋና ጸሐፊ ና የመላው ኢትዮጵያ አንድነት ድርጅት መያድ የማዕከላዊ ምክር ቤት አባል ናቸው። እንደዚሁ መምህር አጸጋ አሰፋ የመላው ኢትዮጵያ አንድነት ድርጅት መያድ የማዕከላዊ ምክር ቤት አባል እና የምስራቅ ጎጃም የድርጅት ጉዳይ ኃላፊ ናቸው ቂሊንጦ የሚገኙት። እንዲሁም እነ ወጣት ብርሃኑ ካሳ፣ ሌሎችም እናቱ ወርቁ፣ እነ መጣለቃ ማስረሻ የሚባሉ በጣም በርካታ ከሀያ በላይ የሆኑ የመያድ አባላት እና አመራሮች የየዞን የየወረዳ አመራሮች አብዛኛዎቹ አመራሮች ናቸው እዛ ቂሊንጦ የሚገኙት ማረሚያ ቤት እነ አንማው ሞኝ ሆኔ ይሄ አደጋ እንደተፈጠረ በእስር ላይ ያሉ ወይም በታራሚ ቤተሰቦች ሊጠይቁ በድንገት የሄዱ ቤተሰቦች ሁሉ አሉ። አሁን እኛ ከምርቶ ለማርያም የመጡ የመምህር አሰፋ ልጆች እኛ ጋን ያሉት ቤተሰቦቹ እኛ ጋን ያሉት፣ የተስፋይ ታሪኩ ቤተሰብ እንደዚሁ ጭንቀት ላይ ነው ያለው። የጌታቸው ቤተሰብ ጭንቀት ላይ ነው ያለው። ይህ ሁሉ ከመሆኑ በፊት መንግስት፣ የችግር እንደተፈጠረ፣ አዎ ተፈጥሯል፣ ይህን ያክል ጉዳት ደርሷል፣ የደረሰ ጉዳት ካለ የደረሰ ጉዳት ከሌለ ደግሞ ጉዳት የደረሰ የለም፣ ይሄውና ቤተሰቦቻችሁ ጋር ተገናኙ ብሎ ቢያንስ ቢያንስ ለእናትና ለሚስት እንኳን ማሳየት ነበረበት ታራኑ። ይሄ በጣም ትልቅ ስህተት ነው የተሰራው እና ይሄ ችግር እንደተፈጠረ በሩ ክፍት አድርገው ለተወሰነ ሰው ለተወሰነ ሰው ማለት ለባሏ የታሰረባት ሚስቱ ቢያንስ ሄዳ ልታገኘው ይገባ ነበረ። ችግሩም ደግሞ የጉዳቱ ሰለማ የሆነ ሰው ካለ ይፋ ነገር ሆኗል ብሎ የአንዳንድ ታሳሪዎች ቤተሰቦች ከክልል ከተሞች ሳይቀር ወደ አዲስ አበባ መምጣታቸውን እስካሁን ግን መረጃ ያገኙበት ሁኔታ እንደሌለ ነው አቶ ሙሉጌታ የተናገሩት። መረጃ እየተሰጠ ያለው ደረጃ በደረጃ መሆኑን የገለጸው መንግስት ግን ሁሉም ነገር በቅደም ተከተል ሊታወቅ እንደሚችል ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።